so በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባችሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ። ዓለም አቀፉ ማህበረሰብ ዘላቂ መፍትሄዎችን ለማምጣት ብርቱ እገዛ እንዲያደርግም ጠየቁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ዓለም አቀፉ ማህበረሰብ ለዚህ ግጭት ዘላቂ መፍትሄ በመስጠት ሊረዳ ከፈለገ የፖለቲካ ቀውሱን መሰረትና አውዱን ሙሉ በሙሉ መገንዘብ ይኖርበታል ብለዋል። መለስካቸው አመሃ ዝርዝሩን ያስደምጠናል። ለአርባ ስምንተኛው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት በትግራይ ክልል የተካሄደውን የሰብአዊ መብቶች ጥሰት የጋራ ምርመራ የደረሰበትን ደረጃ ለማሳወቅ ከፍተኛ ኮሚሽነሯ ሚቼል ባችሌት ባደረጉት ንግግር በትግራይ ክልል የተቀሰቀሰው ጦርነት ወደ አጎራባች አካባቢዎች መዛመቱን ገልጸዋል። በእሳቸው አባባል ይህ ግጭት ከዚህም አልፎ በመላው የአፍሪካ ቀንድ ሊስፋፋ ይችላል። የዚህን ግጭት መስፋፋት ለማስቆም ዓለም አቀፉ ማህበረሰብ ማድረግ አለበት ያሉትንም ገልጸዋል። Uh, I remain deeply concerned about the escalating tensions in Tigray and neighboring Afar and Amhara regions. በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው። ዓለም አቀፉ ማህበረሰብ ዘላቂ የእርቅና የሽግግር ፍትህ ሂደቶችን በሰብአዊ መብቶች መርሆች መሰረት እንዲከናወኑ መርዳት አለበት። የፍትህ ስርዓቱን እና የሲቪክ ማህበራት ድርጅቶች እንዲሁም የኢትዮጵያ ሰብአዊ መብቶች ኮሚሽንም ወደፊት የሰብአዊ መብቶችን አያያዝ ለመከታተል ያላቸውን ብቃት ማጠናከር ይኖርበታል። የዓለም አቀፉ ማህበረሰብ ግጭቱ እንዲቆም ጥሪ ማቅረቡን መቀጠል አለበት። ሁሉን አቀፍ ፖለቲካዊ ውይይት እንዲካሄድ መግፋትም ይኖርበታል። ሁሉም ወገኖች የሰብአዊ መብቶች መጣሳቸውንና ዓለም አቀፍ ሰብአዊ ህግጋትን መተላለፋቸውን እንዲያቆሙ ጥሪያቸውን መቀጠል አለባቸው። ዘዴዎች በጄኔቭ በተካሄደው ጉባኤ የተካፈሉትና የጣምራ ምርመራውን የመራው ቡድን አንዱ አካል የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ በበኩላቸው የዚህን ግጭት መስፋፋት ብቻ ሳይሆን መስፋፋቱን ማን እንደመራውና ምን ችግር እንዳስከተለ ለጉባኤ አስረድተዋል። በትግራይ ክልል ተፈጽመዋል የተባሉት ወንጀሎች እንዳሉ ሆነው መንግሥት የተናጠል ተኩስ አቁም ካወጀ በኋላ ህወሀት በአፋርና በአማራ ክልሎች ዘልቀው በመግባት ጦርነቱ እንደተስፋፋ ለትግራይ ክልል የሚደርሰውም የእርዳታ አቅርቦት እክል እንደገጠመው ገልጸው፣ ከዚህ በኋላ ግጭቱ በትግራይ ክልል የሚካሄድ ነው ብሎ መግለጹ ትክክለኛ አይደለም ብለዋል። ኮሚሽነሩ ባቀረቡት አጭር ዘገባና ማጠቃለያ ላይ ይህን ብለዋል። የኢትዮጵያውያንን ስቃይና መከራ ለማቆም የሚችለው የኢትዮጵያ ህዝብ ብቻ መሆኑን የምክር ቤቱ አባላትና ዓለም አቀፉ ማህበረሰብ ዛሬም በትክክል ሊረዱ ይገባል። ይህ መርህ የሀገር ሉዓላዊነትን የሚበይንና የማንንም ሰው የመኖር ግብም የሚወስን ነው። በዚህ የጦርነት ወቅት እንደ ሕዝብና እንደ ሀገር ላለፍንበት ሥቃይና መከራ ምንም ዐይነት የፖለቲካ ግብና መርህ አሳማኝ ሰበብ ሊሆኑ አይችሉም። አሁን ያሉት ሀገር አቀፍ የሕግና የተቋማት ማዕቀፎች ጉድለት ቢኖርባቸውም በየትኛውም መመዘኛ ቢታዩ ተገቢነት ያላቸው ከሰብዓዊ ቀውሶችና ከዚህ ጦርነት በአነስተኛ ጉዳት ለመውጣት የሚያስችሉ ዘላቂ መፍትሄዎችን እንደሚያስገኙ ለመረዳት ልባዊ ቀናነትን ይጠይቃል። ስለሆነም በዚህ ግጭት ውስጥ ያሉ ወገኖች ሁሉና ዓለም አቀፉ ማኅበረሰብ ይህንን ቀናነት እንድትላበሱ እናሳስባለን። በዚህ ጉባኤ የተሳተፉትና በምክር ቤቱ ንግግር እንዲያደርጉ መድረክ የተሰጣቸው የኢትዮጵያው ጠቅላይ አቃቢ ሕግ ዶክተር ጌዲዮን ጢሞቴዎስ ናቸው። ጠቅላይ አቃቢ ሕጉ የምርመራውን ውጤት በዝርዝር ለማወቅ ጥቂት ወራትን መጠበቅ ቢያስፈልግም በተባበሩት መንግሥታት የሰብአዊ መብቶች ኮሚሽንና የኢትዮጵያ የሰብአዊ መብቶች ኮሚሽን ጣምራ የምርመራ ሥራ ጥረትን ዕውቅና ሰጥተዋል። እንደ አንድ ባለድርሻ መንግሥትም የምርመራው ሙሉ ዘገባ ይፋ ከመሆኑ በፊት ሐቆችን ለማጣራት ይረዳ ዘንድ በቅድሚያ ለመንግሥታቸው እንዲደርሰው የሚጠብቁ እንደሆነም ገልጸዋል። የሰብአዊ መብቶችን አያያዝ ለማሻሻል መንግሥት ዝግጁ እንደሆነ የገለጹት ጠቅላይ ዓቃቤ ሕግ ጌዲዮን ከዚህ አኳያ ከዓለም አቀፍ አካላት መንግሥት የሚጠብቀውንም ግልጽ አድርገዋል። ኢን ሬሌሽን ቱ ዲስ ዊ ኮል አፖን ኢንተርናሽናል ኮሚኒቲ አንድ ዘ ሁማን ራይትስ ካውንስል ኢትዮጵያ ውስጥ ለሰብዓዊ መብቶች መሻሻል አግባብ ካላቸው ሁሉም ባለድርሻዎች ጋር ገንቢ በሆነ መልክ መስራት እንቀጥላለን። ከዚህ አኳያ የሽብር ዘዴዎችን መጠቀምን፣ ልጆችን ለውትድርና መመልመልንና ሰላማዊ ሰዎችን በወል መግደልን እንዲሁም ህወሀት በአፋርና በአማራ ክልሎች ውስጥ የፈጸማቸውን የተደራጀ ዝርፊያና እጅግ የከፋ የማውደም ተግባር ዓለም አቀፉ ኅብረተሰብና የተባበሩት መንግሥታት የሰብዓዊ መብቶች ተቋማት እንዲያወግዙት ጥሪ እናቀርባለን። አሁን በዚህ አሳዛኝ ሁኔታ ውስጥ ህወሀት ወንጀለኛ እንጂ ሰለባ አለመሆኑን ዓለም ሁሉ እውነታውን ማወቅ ያለበት ጊዜ ነው። በጉባኤው ላይ ለመናገር መድረክ የተሰጣቸው የተለያዩ አገሮች አቋሞቻቸውንም ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ